ለጥያቄው መልስ ኢትዮጵያን ላለፉት 21 ዓመታት የመሩት ጠቅላይ ሚኒስትር መለስ ዜናዊ ካለፉ በኋላ በሀገሪቱ የተከተሉት ማኅበራዊ ፖለቲካዊና ኢኮኖሚያዊ ፖሊሲዎች በጥልቀት እየተገመገሙ ነው። ደጋፊዎቻቸው አስገኙ በሚሏቸው የኢኮኖሚ ዕድገትና በአፍሪቃ መሪነት ሚናቸው ላይ በማተኮር ሲያወድሱ፣ ተቃዋሚዎች ደግሞ በኢትዮጵያ መልካም አስተዳደርን አልተከተሉም፣ ይልቁንስ የፖለቲካ ቅርሳቸው ለሀገሪቱ የማይሽር ጠባሳ ነው ይላሉ። በለጥያቄው መልስ ዝግጅት ቀጥሎ የሚቀርቡ ሁለት ምሁራን እነዚህን ሐሳቦች ያስተናግዳሉ። አቶ ግዛው ለገሰ ቀድሞ የቅንጅት ለአንድነትና ለዲሞክራሲ ፓርቲ በውጭ የሕዝብ ግንኙነት ኃላፊ እና አቶ ተስፋዬ ሀቢሶ በአውሮፓ የዘመን አቆጣጠር ከ1991 እስከ 1995 የኢትዮጵያ ተወካዮች ምክር ቤት አባልና ጸሐፊ የነበሩ፣ በአቶ መለስ የፖለቲካ ቅርስ ዙሪያ የአድማጮቻችንን ጥያቄዎች ይመልሳሉ። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ነች። ለአቶ ተስፋዬ ሀቢሶ በመጣ ጥያቄ ነው የምንጀምረው። እስቲ ስሙት። ሰላው የአሜሪካ ድምጽ ሬዲዮ ጣቢያ አገልግሎት የሁልጊዜ አድማጫችሁ ነኝ። ለአቶ ተስፋዬ አንድ ጥያቄ አለኝ። የምትችሉ ከሆነ ናቅርቡልኝ። አቶ መለስ ዜናዊ ወይም ደግሞ ጠቅላይ ሚኒስትር መለስ ዜናዊ በህይወት እያሉ ብዙ የሰሯቸው ጥሩ ነገር አሉ፣ መጥፎም ነገር እንደዛው ብዙ ጊዜ ሰዎች ሲናገሩ በተለይ አሁን ከሞት በኋላ የሚሰማው ጥሩ ነገር ስለማድረጋቸው ነው። በእንደዛ ከታየ የግብፁ ፕሬዚዳንት ሆስኒ ሙባረክ በነበሩባቸው የስልጣን ጊዜያት በጣም ብዙ የሰሯቸው ጥሩ ነገሮች አሉ። ነገር ግን ከስልጣናቸው ከተወገዱ በኋላ ሰው በመግደላቸው ብቻ ለፍርድ ቀርበው ተፍርዶባቸዋል። ጥሩ ሰርተዋል፣ ሀገሪቷን አልምተዋል ተብለው አልተሰቡም። ለአቶ ተስፋይ መጠየቅ የፈለግኩት በእርሶ አመለካከት ጠቅላይ ሚኒስትሩ መንገድ ስለሰሩ፣ ጤና ጣቢያ ስላስፋፉ፣ ትምህርት ቤቶችን ስላስፋፉ ያ ስራቸው ነው የሀገሪቷ መሪ ስለሆኑ ማለት ነው። በእርሶ አስተሳሰብ ሰው መግደል ስልጣናቸው ነው ወይም መብታቸው ነው ብለው ያስባሉ ወይ? በህይወት ቢኖሩ ኖሮ ከስልጣን ሲወርዱ በገደሏቸው ሰዎች አይጠየቁም ብለው ያስባሉ ወይ? አድማጫችንን እናመሰግናለን። እንግዲህ አቶ ተስፋዬ መልሶን ይስጡ። አቶ መለስ በሰሯቸው ስራዎች ይወደሳሉ፣ ይመሰገናሉ። የኢትዮጵያ ህዝብም ከሞቱ በኋላ አልቅሶላቸዋል። በአጠፏቸው ጥፋቶች ደግሞ ማንም ሰው የሚያመሰግናቸው ሊኖር አይችልም። ጥሩ የተሰራው ምንጊዜም ቢሆን ይደነቅላቸዋል፣ መጥፎ የተሰራው ደግሞ እየተወገዘ ይኖራል። ሰውን የገደለ ሰው ወንጀለኛ ነው፣ ኢትዮጵያ ህግም ሆነ ባለም አቀፍ ህግ ስለዚህ ግድያ በግድያ ይወደሳል የሚል እምነት የለኝም እና በቀላሉ ይሄው ነው ይመስለኛል። አቶ ግዛው እንደገና ለእድሉ አመሰግናለሁ። አቶ ተስፋዬ ካሉት ጋር በአብዛኛው አስማማለሁ። ለእኔ እንደሚታየኝ የፖለቲካ ሰውነት እና የእግዚአብሔር ሰውነትን ለይተን ማየት እንችላለን። አቶ መለስን ስናይ እኔ እንደ አንድ ሰው ሕመም እንደሚሰማው ልጅ እንዳለው ባለቤት እንደሆነ የማይበት መልግና የፖለቲካ አቋማቸውን የፖለቲካ ማንነታቸውን የማይበት የተለያየ ነው። ስለዚህ ለአቶ መለስ የምንሰጣው ግምገማ ከስራቸው፣ ከፖለቲካ ተግባራቸው ስናየው አጥጋቢ ካልሆነ መናገር ትክክል ነው። አድማጩ ወይንም ጠያቂው እንዳሉትም ሩቅ ጊዜ አይመስለኝም። የዛሬ ሀያ ሰላሳ ዓመት አሁን ያለው እምባ በሙሉ ውሸት እንደሆነና አቶ መለስ ልክ ኮሎኔል መንግስቱ እንዳደረግ ነው በየቦታው ያደረጓቸው ወንጀሎች የሚወጡ ይመስለኛል። ባጭሩ ይሄ ታሪክ ያሳየው እና ኢትዮጵያም ውስጥ የምናየው ድርጊት ይሆናል ብዬ ነው የምንገምተው። ወደ ቀጣይ ጥያቄ እንሄዳለን። ለአቶ ግዛው ነው ይሄ ጥያቄ ደግሞ የመጣው። ጤና ስጥልኝ። ቢሮ የመጀመሪያው ጥያቄ ጠቅላላ የሀገራችን የፖለቲካ ፓርቲዎች ልክ የግል ጥላቻ እንዳላቸው በስድብ ላይ የተመሰረተ የፖለቲካ አካሄድ ያንጸባርቃሉ። ይህ ለምን እንደሆነ ቢያብራሩልኝ። በተጨማሪም የበሰለ የፖለቲካ አካሄድ አይታይባቸውም እና ፕሮግራማቸውን እንኳን ለሕዝቡ በትክክል ለመግለጽ አይችሉም። ምክንያቱ ከምን የተነሳ ይሆን? ሁለተኛ ጥያቄ ላይ ደግሞ ከሁሉም የፖለቲካ ፓርቲዎች የምንሰማው ጥላቻና ስድብ ነው። የነጠረና የበሰለ የፖለቲካ የአመራርና የአመራር ብቃት አናይባቸውም። የበሰለ የፖለቲካ ፓርቲ እንዳይፈጠር ምንድን ነው ችግሩ? በሶስተኛ ደረጃ የምጠይቀው ደግሞ ተቃዋሚ ፓርቲዎች በተለይ አሜሪካ ያሉት ለምን በጠቅላይ ሚኒስትሩ የተደረጉትም የሚታዩ ኢኮኖሚያዊ እድገቶችን ለምን ያጣጥላሉ ወይስ ለምን አይቀበሉትም? አንድ ሰው ሙሉ ፐርፌክት ሊሆን አይችልም። ችግር ይኖራል። ግን የተደረገውን ደግሞ መልካምን ነገር ለምን አፕሪሽት ማድረግ ያቀታቸዋል? እና በቃ ጠቅላላ አገራችን ላይ ያለው ነገር ጥላቻ ላይ የተመሰረተ ነው እና ለምን እንደዚህ ሊሆን ይቻለ? ጠያቂዋን አመሰግናለሁ። ሶስት ክፍል ያለው ጥያቄ ነው የጠየቁት። ጠያቂዋ ጥላቻ አለ ይላሉ መንግስት ላይ ጥላቻ የሚያንጸባርቁ የተቃዋሚ መሪዎችም ተቃዋሚዎችም እንዳሉ ይናገራሉ የበሰለ የፖለቲካ አካሄድ ከተቃዋሚዎች አይታይም ለምንድን ነው የፖለቲካ ፓርቲዎች የበሰለ ፕሮግራም የሌላቸው ነው የሚሉት የሚታዩ እድገቶችንስ ለምን ታጣጥላላችሁ ይላሉ ከዚህ ጋር ግን አንድ የተያዘ ሌላ ጥያቄ ስላለ እሱንም ላሰማና አቶ ግዛው በቅድሚያ ይመልሱልኛል የተከበራችሁ የአሜሪካን ድምፅ የአማርኛ ክፍል አዘጋጆች የከበረ ሰላምቴ ይድረሳችሁ። ለቅዳሜ የጥያቄዎቻችሁ መልስ ክፍል ላይ በተቃዋሚ ጎራ የተሰለፉትን አቶ ግዛውን አንድ ጥያቄ እንድትጠይቁልኝ በአክብሮት እጠይቃለሁ። አቶ ግዛው በተደጋጋሚ ጊዜ በቪኦኤ እንደሰማናቸው ይሄን መንግስት ሲኮንኑ ጠቅላይ ሚኒስትሩን ሲኮንኑ በተደጋጋሚ ሰምተናቸዋል እስቲ ዛሬ እኝን አንድ ሰው ግለሰብ አንድ ጥያቄ መጠየቅ እፈልጋለሁ ጠቅላይ ሚኒስትሩ የተከበሩ ጠቅላይ ሚኒስትራችን በህይወት አልፈዋል እስቲ አንድ ሁለት ሶስት ብለው እኚ ጠቅላይ ሚኒስትር የሰሯቸውን በጎ ነገሮች እኚ አቶ ግዛው ሊፍጹት የሚችሉት በጎ ነገሮች አሉ ወይ አይ ስራዬ እኔ ተቃዋሚ ስለሆንክ መቃወም ነው እንጂ በጎ ነገር አላይም ነው ወይስ፣ በጎ ነገሩን ለመናገር አንደበት ስለሌላቸው፣ እስቲ አንድ ሁለት ስለ ቢጠቅሱልን ደስ ይለኛል። ይሄን ለመጠየቅ ነው። ለሰጠኝ እድል በጣም አመሰግናለሁ። ዳንኤል ስ ሉዊስ፣ ሚዞሪ ባባይ። አቶ ዳንኤልን እናመሰግናለን። እንግዲህ አቶ ግዛው የቀደመውንም አያይዘው ይመልሱልን። እሺ፣ ሁለቱንም ጥያቄዎች ላመሰግን ፈልጋለሁ። በመጀመሪያ እህቴ ያነሱትን ጥያቄ ብናይ የኢትዮጵያ ፖለቲካ ከጥላቻ ጋር የተያያዘ ነው የሚለው በአብዛኛው ትክክል ናቸው። የኢትዮጵያን ታሪክ ወደ ኋላ ሄደን ብናየው እናነሳ የነበሩት ጥያቄዎች ሶሻል ጀስቲስ ወይንም ከእኩልነት ጥያቄ ጋር ስለተያያዙ ከሌ ጨቋኝ፣ ከሌ አድሃሪ ከሌ የሚል ባህል ስለመጣን ከጥላቻ ይነሳል። የኢትዮጵያ ፖለቲካ ከጥላቻ የጸዳ አይደለም የሚለው የምስማማበት ነጥብ ነው ነገር ግን ብንመረምረው ሪሊ ጥላቻ የሚያራምደው ማን ነው የሚለውን ጥያቄ ወይንም ከጥላቻ ፖለቲካ እንዳንወጣ ወደ ኋላ የያዘን ማን ነው የሚለውን በደንብ ማየት የሚያስፈልግ ይመስለኛል። በእኔ ግምት የኢትዮጵያዊ በጎ አእምሮ በጎ አስተያየት ላለው ሰው ብናይ የጥላቻ ፖለቲካን ከማንም የበለጠ የሚያራምዱት ኢህአዴግ እና የኢህአዴግ ድርጅቶች ናቸው። ኢህአዴግ ስልጣን ከመያዙ ጀምሮ የኢትዮጵያን ሕዝብ ለሁለት ነው የከፈለው። አንዱን በጥላቻ ወስዶ መጀመሪያ ላይ ትምክህተኛ አድሀሪ እያለ ከዛ ደግሞ ከኦነጋ ሲጣላ ጠባብ ብሄርተኛ እያለ የሚያንቋሽሸው የነበረው ኢህአዴግ ነው። ጠቅላይ ሚኒስትሩ በተለይ በፓርላማ ሳይቀር መንጋ፣ ሸርሙጣ የተመሳሰሉ ቋንቋዎችን በመጠቀም ከጥላቻ የጸዳ ፖለቲካ እንዳናደርግ አስተዋጽኦ አድርገናል። በእኔ በግሌ ከአሁን ድረስ በምሳተፍባቸው ፖለቲካ እንትኖች ፖለቲካችን ከጥላቻ እንዲጸዳ የመጀመሪያው እርምጃ መሆን ያለበት ጠላትና ወዳጅ የሚባል ነገር መቅረት አለበት። ኢትዮጵያውያን የተለያየ ፖለቲካ ቪው ያለን መሆኑን ተገንዝበን በሀሳቦቻችን ዙሪያ መወያየት እንችላለን። እኔ በተለይ ቅንጅት በአስራ ዘጠኝ መቶ ዘጠና ሰባት አሁንም ቢሆን ከአንድነት እስከ መድረክ ያሉ ድርጅቶች ከኢህአዴግ የሚመቱትን ጥላቻዎች ለማስቀረት ያልተቆጠበ ጥረት ሲያደርጉ ፓርቲ ላይ ያለው ድርጅት ግን በሰፊው ያራመደው ነው። አንድ ሁለት ለመጥቀስ ከተፈለገ የአቶ ታምራት ላይኔ አማራን በለው ሽርጥ ለባሽ ለለሙ የሚለውን ማስታወስ ይቻላል። በአስራ ዘጠኝ መቶ ዘጠና አንድ ኢህአዴግ ስልጣን ሲይዝ መጀመሪያው ኮንፈረንስ በተደረገ ጊዜ አዳራሹ ውስጥ ምን አይነት የጥላቻ ፕሮፓጋንዳ አጌንስት አንድ ግሩፕ ይደረግ እንደነበረም እናስታውሰው ነው። ስለዚህ የህቴ አስተሳሰብ ትክክል ነው፣ እደግፋቸዋለሁ። ሁላችንም፣ እኔንም ጨምሮ ገዢውም ተቃዋሚ ያሉ ድርጅቶች ከጥላቻ ወጥተን የፖለቲካ እርምጃችንን ማስተላለፍ አለብን። በአንጻሩ የፖለቲካ ውይይትን የሚከታተሉ ሰዎች ጥላቻን ከማይወዱት ፓርቲ ወይንም ከማይወዱት የፖለቲካ መስመር ሳይሆን ተጨባጭ ከሆነ መረጃ ቢያዩት ጥሩ ነው ብዬ አስባለሁኝ። ሌላው የተነሳው የበሰለ የፖለቲካ አቋም ያላቸውም ተቃዋሚዎች የሚለው ነው። በመሰረቱ ይሄ አሁን የፖለቲካ አስተሳሰብ ነው። ምክንያቱም ማለት የኔ እህት የማይስማሙበት ዓላማ አቶ መለስም ከመጀመሪያ ጀምሮ ይሄንን ነው የተጠቀሙት። የማይስማሙበት ዓላማ ከሆነ የበሰለ አይደለም የሚል ነው። የበሰለና ያልበሰለን ፖለቲካ የሚለየው የኢትዮጵያ ህዝብ ምርጫ ሲመርጥ ነው። ይሄ በጣም የዲሞክራሲ አንዱ ገጽታ ነው። ለእኔ ማም ነው የበሰለ ሊመስለኝ ይችላል። ከእኔ ግን በተጻራሪነት የቆመውን ሰውዬ ፖለቲካ አቋም የበሰለ ነው አይደለም ብሎ መመዘን ያለበት እኔ ሳልሆን የኢትዮጵያ ህዝብ ነው። በተጨባጭ አንድ ምርጫ ኢትዮጵያ ውስጥ ተደርገ ደግሞ የበሰለ ፖለቲካ ያለው ኢህአዴግ ሳይሆን ተቃዋሚዎች እንደሆኑ በተጭባር ያየ ነው ነው። ስለዚህ እንደገና መመርመር ያለብን የራሳችንን አስተሳሰብ ነው። ሌላው ወንድሜ ያነሱትን ስለ አቶ መለስ በጎ ነገርን በባል እኔ ከዚህ በፊት አንድ ጊዜ ጠቅሻለሁ። አቶ መለስም በግላቃቸዋለሁ። ዊንጌት ውስጥ አብረን ተምረናል። ኮንከር ሴካ አብረን ተጫውተናል። ስለ ሰውየው ከዛ ወዲያ አይቻቸውም። ባላክ አቶ ግዛ ይቅርታ፣ ለኢትዮጵያ ስላደረጉት አስተዋጽኦ በጎ ነገር፣ የኢኮኖሚ እድገቱ እንዲህ የመሳሰሉትን ልመጣ ነው። አቶ መለስ አእምሮ ብሩህ ናቸው። የጻፉትንም አርቲክል ስናቅ ያሳነባቸው አቶ መለስ ብሩህ ናቸው። አቶ መለስ የሰሯቸው ብሩህ ነገሮች የሚባሉት የቲፒኤልኤፍን ፖለቲካ ድርጅት ለሚደግፉ የፖለቲካ አቋም ለሚደግፉ ሰዎች ጦር አደራጅተው አመራር ሰጥተው ለድል አብቅተዋል። ይሄ ጥሩ ነገር ነው። አቶ መለስ የኢህአደግን ፓርቲ በአውራነት እንዲመራ የኢንተሌክቹዋል እና የፖለቲካ አመራር ሰጥተዋል ይሄንን የኢህአዴግን ለሚደግፉ ሰዎች ጥሩ ነው ስለዚህ አቶ መለስ ያደረጓቸው እኔም ማለስ ማማባቸው አቺቭ ያደረጓቸው አቺቭመንት አሏቸው ግን እነዚህ አቺቭመንቶች ለኢትዮጵያ ህዝብ የሚያስፈልገውን ያህል እረድተዋል ወይ የሚለውን ጥያቄ ስመልሰው አይ አልመለሱም ብዙ መንገድ ተሰርቷል ብዙ ህንጻ ተሰርቷል ብዙ የልማት እቅድ ወጥቷል እኔ እነዚህ ነገሮች በጎ ናቸው ግን በጎ መሆናቸው ለነጻነት ያለኝን ጥያቄ፣ ነጻነት ባይረገጥ ሊመጣ የሚችለውን እድገት ቀንሶታል እንጂ አላሳደገውም። ስለዚህ አቶ መለስ ምንም በጎ ነገር አልሰሩም ሳይሆን በአብላጫው የአቶ መለስ አገዛዝ ኢትዮጵያ ልታደርግ የነበረውን እድገት ያኮሰሰ፣ በኢትዮጵያ ህዝቦች መካከል ሊኖር የሚችለውን የጠለቀ ግንኙነት ያሻከረ፣ ብሎም ለወደፊት ያልተቋጨ ቅራኔ ያመጣ ነው የምለው። በጎ ድርጊት ስለሌላቸው ነው ብዬ አይደል? አቶ ግዛው አመሰግናለሁ። እኔ ተከታይ ጥያቄ ያለኝ ይቻላል? አቶ ተስፋዬ፣ አሁን ሁለት አድማጮቻችን ያቀረቡት ጥያቄ ላይ ላክልም የምፈልገው እርስዎ አሁን በዚህ ባለፈው ሳምንት ስለ ጥላቻ ፖለቲካም ጽሁፍ አበርክተዋል። የጥላቻ ፖለቲካ የሚባለው ላይ ተቃዋሚዎች የሰብአዊ መብት መረገጥ የለበትም የመጻፍ የማንበብ የመሰብሰብ መብት ተቃውሞ ሰልፍ የማድረግ መብት ተቃዋሚዎች ይገባቸዋል። የኢህአዴግን ሀሳብ የሚደግፉ ብቻ መሆን የለባቸውም የፖለቲካ መድረኩ ላይ መገኘት ያለባቸው የኢህአዴግን ፖሊሲ የማይደግፉም የኢትዮጵያ ሕዝቦች ሀገራቸው ስለሆነ በሀገራቸው ጉዳይ መግባትና መወያየት መምራትም አለባቸው የሚለው አመለካከት ለሀገሪቱ ደህንነት እነኚህ ደግሞ አደገኞች ናቸው ብሎ መናገር ጥላቻ ነው ወይ? የእኔ ሀሳብ አቶ ግዛ ባነሳቸው ጥያቄዎች ላይ በእውነት በሀቅ ለእውነት ለህዝብ ብንቆም ጥሩ ነው። ምክንያቱም ከህዝብ የሚደበቅ ነገር የለም። እኔም በሽግግሩ ወቅት ኮንፈረንስ ላይ ተሳታፊ ነበር። እንደውም ዋና ጸሐፊ ሆኜ የተመረጥኩበት ኮንፈረንስ እንደነበረ አስታውሳለሁ። እዛ አቶ ግዛ በነሳቸው የጥላቻ ጥያቄዎች እኔ መነሳታቸው ጭራሽ አላስታውስም። ምክንያቱም ቃለ ገቢዎች ሁሉ በእኔ ኃላፊነት ስር ነበሩ ያን የሚዘጋጁት እና በኢትዮጵያ መካከል በፊት የነበረው የመናናቅ፣ የመናቆር፣ የጥላቻ፣ የዘረኝነት አቋሞች ከእንግዲህ አይኖሩም የሚል ቃል ኪዳን የተገባበት ሽግግር ወቅት ከኮንፈረንስ ተከትሎ የወጣው ቻርተር እንጂ በኢትዮጵያ ሕዝቦች መካከል ጥላቻን የሚረጭ አቋም የተወሰደበት ጊዜ አልነበረም፣ ሊኖርም አይችልም። ቢኖር ኖሮ እኮ ይሄ መንግስት እስካሁን ድረስ አይቆይም ነበር። እሱ አይደለም ዋናው ጥያቄ። ለመሆኑ ቅንጅት አልነበረም ወይ በምርጫ ዘጠና ሰባት ወቅት ቅስቀሳ ሲያደርግ ወያኔዎችን ወደ መጡበት እንመልሳቸው ብሎ በአደባባይ ያወጀው አቶ ተስፋዬ ከአንድ ግለሰብ የተነገረ ነው፣ እሱ ነው የተጋነነው የሚል ውይይትና መደምደሚያ ነበር በወቅቱ። በየጊዜው የሚስተጋባ አቋም ነው ውጪ ካሉት ወያኔ ኢህአዴግ ወያኔ ኢህአዴግ አዚፍ ከማርስ መጡ ይመስል እነዚህም ኮ ኢትዮጵያውያን ናቸው ከማንኛችንም ያላነሳ እና እንደዚህ አስተሳሰብ በሁላችንም በኩል ያለውን እኛ ሁላችንም ድርሻ ድርሻችን እንውሰድ ነው እኮ እኔ እያልኩ ያለሁት እንጂ አንዱን ብቻ ጫፍ ይዘን ሌላውን ጻዲቅ አድርገን መናገሩ ትክክል አይሆንም። ለሐቅና ለሕልናችን ፍርድ ትክክለኛውን አቋም እንውሰድ። ጥላቻ የሚኖረው እኮ በመካከላችን ያሉ ግድግዳዎች አሉ። ያለ መገናኘት ያለ መተዋወቅ ያለ መቀራረብ፣ ብዙ በመራቅ አገር ውስጥ የሚሆኑ ነገሮች ባለማወቅ የተነሳ የሚፈጠሩ ነገሮች ናቸው። እነዚህን ግድግዳዎች ገርስሰን ተሻግረን ተመካክረን አንዱ አሉታዊ የሆነ አቋም ከወሰደ እኮ የሚያገኘው መልስ አሉታዊ ነው። እና ይሄ መራራቅን ጥላቻን እየፈጠረ ይሄዳል። የዚህ አይነቱ ፖለቲካ ይቁም አንድ ቦታ ላይ ነው። የፖለቲካ ድርጅቶች ለምንድን ነው ትክክለኛ አቋም ወስደው በሳል የሆነ ፕሮግራምና ፖሊሲ ቀይሰው ስትራቴጂ ነድፈው የማይንቀሳቀሱ ቢባል፣ የፖለቲካ ፓርቲዎች እኮ ሕልውናቸው ወደኋላ መለስ ብለን ብናይ እኮ ቅርብ ጊዜ ነው ገና በእንጭጭ ላይ ያሉ ናቸው። ገና እያደጉ የሚሄዱ ናቸው። እየተማማሩ የሚሄዱ ናቸው። አንዱ ከሌላው እየተማረ የሚሻሻሉበት ጊዜ እንጂ በአንድ ጊዜ እንደ ኬሚስትሪ ክላስ እንደዚህ ጠንካራ ፓርቲዎች ለምን አልተፈጠሩም ብለን ብንወቅስ ራሳችንን ለትዝብት ጦም እንዳድርገው እና ችግሮቻችን ብዙ ናቸው። ይህ እነዚህን የምንፈታው ግን በውይይትና በጋራ መድረክ ነው። በመናቆር አይደለም። ም ምለው ይቅርታ፣ አቶ ተስፋዬ፣ እንደው መድረኩን መሻማት አይሆንብኝና ስላነሳኋቸው የፖለቲካ መብት ጥያቄዎች ከተቃዋሚ ፓርቲዎች ስለሚነሳ እሱን አልመለሱልኝም። ሌላ ደግሞ ተቃዋሚ የፖለቲካ ፓርቲዎች ኢህአዴግ በተጭበረበሩ ምርጫዎች ከመድረክ ያወጣናል፣ እንዳንንቀሳቀስ ያደርገናል ነው የሚሉት። በዚህ ላይ መልስ ይሰጡኛል። የእኔ መልስ ምንድን ነው? እነዚህ ኢህአዴግ የሚያወጣችሁ ህጎች ኢህአዴግ የሚከተላቸው በፕሬስ በሚዲያ በኢንፎርሜሽን በጸረ ሽብር አዋጅ በሌሎች በሌሎች ሁሉ ትንሽ ጫን እያሉ የመጡት ከምርጫ ዘጠና ሰባት ወዲህ እንደሆነ እናስታውሳለን። በተለይ የምርጫ የቅንጅት አቋም ብቻ ሳይሆን የዴሞክራሲ አራማጆች ወይ ዴሞክራሲ ፕሮሞተርስ የሚሉ ሀይሎችም ስለገቡበት ነው። በኤንዲአይ ኤንራይ ሌሎችም በኤንጂኦስ ውስጥ እየገቡ ሬጂም ቼንጅ ልክ ከለር ኮድድ ሬቮሉሽን እንዳሉት እንደ ዩክሬንና እንደ ጆርጂያ ይህን መንግስት እንገለብጣ ሰላማዊ አመፅ የሚባል ነገር አለ፣ ፒስፉል ፕሮቴስት። እነዚህን በመፍራት ሁሉም ከኢትዮጵያ እስከ ቻይና እስከ ራሽያ ሌሎችም በሶስተኛው ዓለም የሚገኙ ሀገሮች በአፍሪካም እስከ ዛሬ በኤንሲ ዚምባብዌ በሌሎች ሀገሮች ሁሉ የሚነሱት ጥያቄዎች እነዚህ ናቸው። ሁሉም የራሳቸውን አደጋ አደጋ እንደሚመጣ በማወቅ ጠበብ እያሩ የመጡበት ሁኔታ አለ ይህ የዓለም አቀፍ ናይን ዋን ዋን ወዲህ የወጡት የፀረ ሽብር አዋጆችም በመላው ዓለም ያስከትሉት የሂማን ራይትስ ቫዮሌሽንስ፣ የፕሬስ ፍሪደም መቀነስ፣ ኢንፎርሜሽን ብቻ ሳይሆን የኢሜይል ጭምር ቸክ የማድረግ ስልክ መጥለፍ፣ ፋይናንሽል ሪኮርድስ ጭምር የመቆጣጠር ከአሜሪካ እስከ እንግሊዝ እስከ ህንድ ሁሉም ላይ ያለው የኢትዮጵያ ችግር ብቻ አይደለም እና የመላው ዓለም ችግር ስለሆነ እነዚህን ችግሮች እንዴት ነው የምንፈታው የሚለው ጥያቄ ከኛ አልፎ ከአፍሪካ አልፎ ከአሜሪካ አልፎ በተባበሩት መንግስታት ደረጃ መነጋገር ያሉብን ብዙ ጥያቄዎች አሉና ይሄ በተቃዋሚዎች የሚያነሷቸው ጥያቄዎች ተገቢ አይደሉም በማለት አልችልም። ትክክል ነው፣ እየጠበበ እየመጣ ነው፣ በመላው ዓለም በኢትዮጵያ ብቻ ሳይሆን አቶ ግዛ በመጀመሪያ የኢትዮጵያ የፖለቲካ ፓርቲዎችን ብስለት ለመግለጽ፣ የኢትዮጵያ የፖለቲካ ፓርቲዎች አቋማቸውን የሚገልጹበት ሚዲያ ያስፈልጋል። እንደምታውቂው ትዝታ፣ ቮይስ ኦፍ አሜሪካ እንዲሁም ኢትዮጵያውያን ት ያሉበት ቦታ ገንዘብ አዋጣው ያቋቋማቸው ሚዲያዎች ሳይቀሩ በአቶ መለስ በግልጽ እንደተናገሩት እየታመቁ ነው ያለው። ስለዚህ የኢትዮጵያ የፖለቲካ ፓርቲዎች እድሜያቸው ለጋ ቢሆንም አቶ ተስፋዬ እንደሚሉት የእነሱ ድክመት ሳይሆን ያለው መንግስት፣ አቶ መለስ በዚህ በኩል ቅድም ያልኩትን ልድገመው ማደንቃቸው በጻፉ ጽሁፍ ላይ በግልጽ ነው የሚያስቀምጡት። የፖለቲካ ፉክክር አይፈልጉም አቶ መለስ የሚፈልጉት የፖሊሲ ቀጣይነት ነው ብለው በ ዴቨሎፕመንታል ስቴት መጽሐፋቸው ላይ የጻፉ ነው። አቶ ስፋይ እንደሚሉት ኢትዮጵያ ውስጥ የፖለቲካ ሂደቱ ፓርቲዎቹ ደካማ ሆነው ወይንም ከአቶ መለስና ከቲፒኤልኤፍ በስተቀር ሌሎች የፖለቲካ ድርጅቶች እና ሌሎች የህብረተሰብ ክፍሎች ደካማ ሆነው ሳይሆን ኢህአደግ ስልጣን ከያዘ በኋላ በግልጽ ባወጣው መመሪያ መሰረት የፖለቲካ አውራ እና ተቀናቃኝ የሌለበት ሆኖ ለመቀጠል በተጠቀመው መንገድ ነው። ይህንንም ለማድረግ የመንግስትን የተለያዩ ከሚዲያ እስከ ፍርድ ቤቶች የተጠቀመበት ነው። ሁለተኛ፣ አቶ ተስፋዬ በሚያሳዝን አኳኋን የኢንተርናሽናል የዲሞክራቲክ ተሟጋጅ ድርጅቶችን ሊወቅሱ ይፈልጋሉ። እኔ ትዝ የሚለኝ እነ ቲፒኤልኤፍ የአቶ መለስ ቡድን ቲፒኤልኤፍ፣ ሌሎችም ድርጅቶች በሚዋጉበት ጊዜ እነዚህን ድርጅቶች ነበረ እንደ ምስክር አድርገው የሚጠሩት። ስልጣን ከያዙ በኋላ እራሳቸው የሚያደርጉትን የሰብአዊ መብት እመቃ፣ እራሳቸው የሚያደርጉትን የነጻ ሚዲያ ክፍያ ወይንም መዝጋት እነዚህ ድርጅቶች ለማንም እንደሚያደርጉት ተነስተው በመከራከራቸው የኢትዮጵያን የዴሞክራቲክ ሂደት ወደ ኋላ እንዳስቀሩ አድርጎ ማየቱ ለእኔ ከፌርነስ ይወጣ ይመስለኛል። ሌላው በተደጋጋሚ ከአቶ መለስ ከዊኪሊክ ሪፖርቶች ከሀይለ ማርያም ደሳለኝ ዊኪሊክስ ላይ ለአሜሪካን ኤምባሲን ያሉትን በሙሉ የምናየው የኢህአደግ አስተሳሰብ ኢትዮጵያ ውስጥ ያለው የዴሞክራሲ እጦት የኢትዮጵያውያን ድንቁርና ድንቁርና ንወርድ አይጠቀሙበትም ንቃቱ ወይንም ሶሻል ካፒታሉ ስለሌላቸው እንጂ ኢህአደግና ያለው መንግስት ጥፋት አይደለም ነው አርጊመንታቸው። አቶ ተስፋዬም ሊሉ የሚሞክሩት ይሄን ነው። ይሄ ግን ውሸት ነው። ኬንያ ዴሞክራቲክ ከሆነ፣ ሴራሊዮን ዴሞክራቲክ ከሆነ፣ ጋና ዴሞክራቲክ ከሆነ ኢትዮጵያውያን ዴሞክራቲክ የማንሆንበት ምንም ምክንያት የለም። የያዘን ስልጣን የያዘው የፖለቲካ ፓርቲና የራሳችንም ባህል ነው። ምስማማው ከአቶ ተስፋዬ ጋር የራሳችንም ባህል ለዚህ አስተዋጽኦ ያደርጋል። ይሄ ባህላችን ቀስ በቀስ መለወጥ ሲቻል እንዳይለወጥ ያደረጉት ያለው የመንግስት ቁጥጥር ነው። ስለ አስራ ዘጠኝ መቶ ዘጠና አንዱ እንደገና ቪዝት ማድረግ አልፈልግም። ካስፈለገ ለአቶ ተስፋዬ ቪዲዮ ልልክላቸው እፈልጋለሁ የአስራ ዘጠኝ እሳቸው የመሩት እርግጠኛ ነኝ ለዚህ ፕሮግራም አይጠቅምም እንጂ ካስፈለገ ቪዲዮ አለን ሰው አለ ወሰን አቶ ግዛው ግን በሌላ በኩል ተቃዋሚዎች ላይ ሁልጊዜ የሚሰነዘር ትችት አለ ነቀፋ አለ ከደጋፊዎቻቸው ሳይቀር ተቃዋሚዎች አንድ ወጥ አመለካከት የላቸውም። በተለያየ ፓርቲ ዙሪያ መሰብሰባቸው ለወንበር ያላቸውን ጉጉት ነው እንጂ ኢትዮጵያን ሕዝብ ጥያቄ ወክለው በአንድነት መሰባሰብ አልቻሉም። በአንድነት መሰባሰብ ስላልቻሉ ደግሞ ለመጠቃት በቅተዋል የሚሉ አሉ። በዚህ ላይ ምንድን ነው አመለካከቶ? የኔ አመለካከት የዲሞክራቲክ ዋናው መሰረት የሀሳብ ልዩነት ነው። ስለዚህ ተቃዋሚዎች የአንድ አለመሆናቸው ለእኔ ብዙም አያስጨንቀኝም። የሚያስጨንቀኝ ምንድን ነው፣ የተለያየ አስተሳሰብ ኖሯቸው በተለያዩ ነገሮች ላይ በሚያገናኛቸው ነገሮች ላይ አብረው አለመስራታቸው በጣም ትልቅ ድክመት ነው። የኢትዮጵያ ተቃዋሚዎች በሙሉ አንድ ቢሆኑ ኢትዮጵያ ውስጥ ዴሞክራቲክ የመምጣቱ እድል ይቀንሳል እንጂ አይጨምርም። ቢኮዝ እኛ በጣም ብዙ ህዝብ ያለበት የተለያየ ጥቅም የምናራምድ የተለያየ ቫሊዩ ያለን ሶሳይቲ ስለሆነ የተለያየ አስተያየት መኖሩ ምንም ሪፕሬዘንት የሚያደርጉ የፖለቲካ ድርጅቶች መኖራቸው ተገቢ ነው ይሁንና መስራት ያለብን እና ልናርመው የሚገባው ነገር የፖለቲካ ልዩነታችን እንዳሉ ሆኖ በሚያገናኙን ስራዎች ላይ ኮሊሽን ወይም ህብረቶች፣ ወይንም ጊዜያዊ የሆኑ ቅንጅቶች እየሰራን አብሮ መስራትን፣ ያ ድክመት አለብን። ያንን ደግሞ ለማሻሻል አስፈላጊውን ሁሉ ጥረት ማድረግ አለብን ብዬ ነው ማስበው። እሺ፣ የመጨረሻ ጥያቄ ላቅርብና እናጠቃልላለን። የዘወትር አድማጫችን አቶ ብሩክ ከበደ ብዙ ጥያቄዎችን ጠቃቅሰው ደብዳቤ ጽፈውልናል አንድ ሁለቱን ላሰማችሁ ሌሎቹ ከቀደሙ የአድማጮች ጥያቄ መልስ የተሰጠባቸው ይመስለኛል ምን ይላሉ አቶ ብሩክ አቶ መለስ አገርን ስለመውደድ ወይም በዚያ ዙሪያ ጥያቄ ሲነሳ ሁሌም ዙሪያ ጥምጥም ነው የሚሄዱት። ቀጥተኛ መልስ ሳይሰጡ ማብራሪያ ያበዛሉ። ከዚያም ቅድመ ሁኔታ ያስቀምጡና ያ ከተሟላ አንድ ሰው አገሩን አገሬ ብሎ ሊወድ ይችላል ሲሉ አጠቃላይ መልስ ይሰጣሉ። አንድ ጊዜ ዜግነትና በሀገር መኩራትን በሸሚዝ እጅጌ ላይ እንደሚደረግ ጌጥ አድርገው ሲገልጹት ተሰምተዋል። ደስ ካለ ትጠቀምበታለህ፣ ደስ ካላለ ትተወዋለህ ወይንም በሌላ ትተከዋለህ። ይህ ሁኔታ አቶ መለስ አንድ ቀን የሚገነጥሉትን የአዲስ አገር ዜግነት የሚጠብቁ ወይም የሚናፍቁ ሰው አያስመስላቸውም ወይ? ሌላ ጥያቄ ደግሞ ያነሱት በኢኮኖሚ ላይ ህወሀት ይበልጥ ኢትዮጵያዊ ሆነ፣ በመላ ኢትዮጵያ ተቀባይነቱንና አጋርነቱን ይበልጥ አሰፋ፣ ቀስ በቀስ የአቶ መለስ ለኢትዮጵያ ቀን አሳቢ መሆን ይፋ እየወጣና አክብሮት እያተረፈላቸው መጣ እየተባለ በሚደሰኮርበት በዚህ ጊዜ ሕወሓት ስልጣኑን፣ ንግዱን፣ የሀብት ምንጮችን በቡድኑና በታማኞቹ የተረፈውንም በተወላጆቹ ቁጥጥር ስር የማስገባቱን ስራ ቁም ነገሬ ብሎ ይዞትና በየጊዜው አይን ባወጣ መልኩ ንጥቂያ እያካሄደ ነው የሚታየው። የዚህ አካሄድ መጨረሻው ምንድን ነው ይላሉ። የአቶ ብሩክ ከበደ ጥያቄ ነው። ለአቶ ተስፋዬ ሀቢሶ ቅድሚያ ለስጥ። እኔ ስለማላውቀው ነገር ብዙ ሳሲክ ስለሌለኝ እንደዚህ ነው ብዬ ለመናገር ያስቸግረኛል። ምክንያቱም የማላውቀው ነገር አለማወቄን መግለቱን እመርጣለሁ። የህወሀት ጉዳይ የህወሀትን ሰዎች መጠየቁ ይሻላል ሁለተኛ ደግሞ እኔ ሙቶ ካሽ መሆንም አልፈልግም በኢትዮጵያ ባህልም ይሄ ነውር ነው ሞተዋል አሁን መለስን የሞተ ሰው እንጠይቅ ብሎ አቶ ብሩክ ከተነሳ እሳቸውን መቼም ጠይቆ መልስ ሊያገኝ የሚችልበት መንገድ ያለ አይመስለኛል ለማንኛውም ግን ይሄ ጥያቄ ብዙ ጊዜ የሚነሳው ቅድም ግዛው የፈራው የዚህ የዘረኝነቱ ጥያቄ የሚጠቀሰው ይሄ ነው አሁን እኔ አሁን ትግራይን ዞሬ አይቻለሁ በእውነት እኔ የደቡብ ሰው ነኝ ትግራይ የኢትዮጵያ ማዕከል ነው። ኢትዮጵያውያን ናቸው። ለኢትዮጵያ ባንዲራ፣ ለሀገራቸው አንድነት ከማንም ያላነሰ ኢን ፋክት የበለጠ መስዋዕትነት የከፈሉ ገፈት የቀመሱ ናቸው። በቱርኮች፣ በእንግሊዞች፣ በፈረንሳዮች፣ በጣሊያኖች፣ በማህዲስቶች የተጠጣጣን ወረራ ሁሉ የሰሜኑ ህዝብ ከማንም በላይ የተጋፈጠ ህዝብ ነው። በዛ ህዝብ ላይ የሚነሱ አንዳንድ ተቃራኒ እና ተጻራሪ አቋሞች ብዙውን ጊዜ ባለው ቁስል ላይ ጨው እንደ መጨመር ይሆናልና፣ እኔ ስለዚህ ጥያቄ መልስ መስጠት አልፈልግ። ይቅርታ ለማስተካከል ያህል አሁን ያሉትን ስለ ትግራይ ህዝብ አይደለም ጥያቄው፣ ስለ ህወሀት ነው። ይሄን ግልጽ ለማድረግ እፈልጋለሁ። ስለ ህወሀት እኔ የማውቀው ነገር የለ፣ ህወሀቶችን መጠየቁ ይሻላል። አቶ መለስ ለኢትዮጵያ ብሔራዊ ጥቅም እስከ መጨረሻው የቆሙ ታላቅ መሪ ነበሩ። የኢትዮጵያን ብሔራዊ ጥቅም ለማንም አጎብድደው አሳልፈው ያልሰጡ ቆራጥ መሪ ነበሩ። ይህን በጻፏቸው በሰሯቸው የአይኤምኤፍን የወርልድ ባንክን የተለያዩ ዓለም አቀፍ ኢንስቲቲሽኖችን ተጽዕኖ ተቋቁመው የግሉ ሴክተር በጣም ደካማ ስለሆነ ከመላው ዓለም የሚመጡ ከባድ ከባድ ኩባንያዎችን መወዳደር የማይችል ስለሆነ ክህሎት ስለሌለው ገንዘብ ስለሌለው የማስተዳደር ካፓቢሊቲ ወይም ችሎታ ስለሌለው፣ ይህ መንግስት ሚና ከፍተኛ ሆኖ ስቴት ሌድ ዴቨሎፕመንት ወይ በመንግስት የሚመራ ካፒታሊዝም መራመድ አለበት ብለው፣ የኒዮር ሊበራል አጀንዳ ለኢትዮጵያ አይበጅም ብለው፣ የታይዋን የኮሪያን ሞዴል መከተል ነው የሚያዋጣው ብለው፣ ዴቨሎፕመንት ስቴት ቅድም አቶ ግዛው ያነሳውን ሊከተሉ የተገደዱበትም የብሔራዊ ጥቅም የማስጠበቅ አቋም እንጂ ለማንም የአጎብዶ ና የማያውቁ ዓለም ሁሉ የሚመሰክርላቸው ታላቅ ስለሆኑ በእውነት በዚህ ላይ ምንም ጥያቄ የለኝም። ትልቅ ትልቅ መሪ አጥተናል። አቶ ግዛው ለገሰ በመጀመሪያ ከመጀመሪያ በፊት ማረጋገጥ እፈልጋለሁ፣ አቶ ተስፋዬ ያሉት አቶ ግዛው የዘራው የጥላቻ ፖለቲካ ነው ያሉት፣ ማረጋገጥ እፈልጋለሁ። ኖ ኖ ስለ ጥላቻ፣ ስለ ዘረኝነት በአንድ በተወሰኑ ብሔረሰቦች ላይ የተቃጣ ዘመቻ ነበር ብለህ ስለነበርክ ነው እንጂ ሌላ አይደለም። ግዛው ኦኬ፣ ግን እኔ በማንም ዘር ላይ ምንም አይነት ጥላቻ አይለኝም። አቶ ተስፋዬ የእውነት መናገር ከፈለጉ እኔም ራሴ የተካፈልኩበት የተማሪዎች እንቅስቃሴ በአብላጫው የአማራን ጭቆና ለመታገል የተነሳ ቡድን ነበረ። ስለዚህ ያንን ማለቴ እኔ የምንም ጥላቸ ያደረገኝም ግን፣ ከዛ አልፎ የቲፒኤልኤፍ መሪዎች የጻፏቸውን ጽሁፎች ብንወስድ፣ ለምሳሌ አንዱ የቲፒኤልኤፍ ሁለተኛ ነው ሶስተኛ ቼርማን የሆነው አቶ አረጋዊ የጻፈውን ጽሁፍ ብናይ፣ የቲፒኤልኤፍ ዋናው መመስረቱ በአማራ ላይ ያለው እጠቅሰዋለሁ ሪዘንትመንት ነው ይላል። ቋንቋው የተጠቀመበት መጽሐፉ ላይ ሪዘንትመንት ቅና ሰዓት ወይንም ቀናት ይዝ በረር እኔ እንደሚመስለኝ አላቅም። ሁለተኛ ግን አቶ ተስፋዬ እንዳሉት ሞት ወቃሻ አያድርገን ያሉት የኢትዮጵያውያን የተከበረ አባባል ቢሆንም እኔ ራሴ የተሳተፍኩበት የኢትዮጵያ ተማሪዎች እንቅስቃሴ የፖለቲካ ጥርሱን የነቀረው በተለይ አጼ ምኒልክን በመውቀስ እና በመኮነን ነበረ። ሌላው በጣም የሚገርመኝ ነገር አቶ ተስፋዬ አሁን እኔን ወይንም እዚህ ውጪ ያለነውን ኢትዮጵያውያን ለሀገራችን ስለ ተቆረቆርን ጽንፈኛ አድርገው ሊያሳዩን የሚሞክሩት እነ አቶ መለስ ጠበንጃ ይዘው ሊወጉ እንደወጡት ስለ ወጣን አይደለም። እኛ ጠመንጃ ይዘን አልተነሳንም። እኛ የምንለው ያለ ነው፣ በአሁኑ ሰዓት ኢትዮጵያ ውስጥ ያለው ስርዓት ለሁሉም ኢትዮጵያውያን እኩል እድል አይሰጥም፣ የፖለቲካ ምርጫ እንዲኖረን አላደረገም፣ እግዚአብሔር የሰጠንን መብቶች እንድንጠቀም አልፈቀደም ነው እንጂ ያልነው። አቶ መለስ ወይንም አሁንም ተቃዋሚ ውስጥ ያሉ ሰዎች እነ አቶ ስዬ አብርሃን መጥቀስ ይቻላል፣ እነ አቶ ገብሩ አስራትን፣ እነ ሌሎችም የነበሩት ሰዎች ኢትዮጵያ ውስጥ የነበረው ኢንጀስቲስ በተለይ የአማራው ጭቆና መሳሪያ እንድናነሳ አስገድዶናል ብለው እኔ እነሱም ብቻ አይደለም፣ እኔም ራሴ አድርጌ ያለው ይሄንን ሰው ለመውቀስ አይደለም ብለው እንደዚህ አይነት ፖለቲካ ባለበት ሀገር ውስጥ አሁን ኢትዮጵያ ውጭ ያለነው ሰዎች፣ ኢትዮጵያ ውስጥ ያሉ ኢትዮጵያውያን ሁላችንም እኩል በሀገራችን ጉዳይ መብት ሊሰጠን ይገባል ብለን ማለታችን በምንም መስፈርት የጥላቻ ፖለቲካ እንደምናራምድ ተደርጎ ሊታይ አይችልም። አቶ መለስ ኢትዮጵያን ይወዳሉ አይወዱም ወይ የሚለውን ጥያቄ ለመመለስ በእኔ እምነት የአቶ መለስ ኢትዮጵያን እወዳለሁ ብለው ያሉበት ቦታ ላይ አላስታውስም። እንዲያውም እኔ የማስታውሰው የኢትዮጵያ ባንዴራ ጨርቅ ነው ሲሉ ትዝ ይለኛል። ይሄንን ሁሉ ካልን በኋላ ግን አንድ መንግስት፣ አንድ አመራር፣ ስልጣን ትንሽ አገር ከመግዛት ትልቅ ሀገር መግዛት ስለሚሻለው አቶ መለስ ኢትዮጵያን መርተዋል። በሌላ አንጻር አቶ ተስፋዬም እንደሚያውቁት አቶ መለስ በአንድ ጊዜ ትግራይ ከኢትዮጵያ መገንጠል አለባት ብለው መጽሐፍ ጽፈው ድርጅቱም ያናጽድቆ ነበር። በኋላ ላይ አቶ መለስም ሌሎቹም በስህተታቸው ተምረው ትግራይ የኢትዮጵያ ካል መሆኗን ተቀብሏል። በእኔ ግምት ግን ያለምንም ጥርጣሬ ማለት የሚችለው አቶ መለስ እስከ እለተ ሞታቸው ድረስ የኢትዮጵያን ህዝብ በእኩልነት ሊያዩ አልቻሉም። በእኔ እምነት የህዝባዊ ወያኔ ሓርነት ትግራይ የኢትዮጵያን የሚያስጠብቀው የትግራይ የበላይነት እስከ ኖረ ድረስ ነው። አዘ ድርጅት ነው። አሁን የምናገረው እንደ ትግራይ ህዝብ አይደለም። አሚን ይሄ እኮ በግልጽ ነው። ትናንትና ማታ ኢንተርኔት ላይ ሳይ አዳዲስ ጄኔራሎች ተሹሞ አብዛኛዎቹ የትግራይ ተወላጆች የቲፒኤልኤፍ አባሎች ናቸው። የኢትዮጵያ የሚሊተሪ ሀይራርኪ፣ የሴኪሪቲ ሀይራርኪ፣ የቸርቹ ሀይራርኪ የዋና ዋና የሆኑ የፌዴራል መንግስት ተቋማት የሚመሩት በህዝባዊ ወያኔ አርነት ትግራይ አባሎች ነው። አቶ ተስፋዬም ይህን የሚክዱት አይመስለኝም። ስለዚህ እኔ የማያቸው አቶ መለስን አንቀጽ ሰላሳ ዘጠኝን የሚያስገቡት እስከ መሩ ድረስ ሊቆዩ የአመራራቸው ደግሞ ሲሄድባቸው ሌላ አገር ለመመስረት እንደሚፈልጉ ነው። በአጠቃላይ ግን ከእኔና አቶ ተስፋዬ የምንስማማባቸው ነገሮች አሉ። አቶ መለስ አልፈዋል። ሁለት የተለያየ ወይንም ከሁለት በላይ የተለያዩ የፖለቲካ ሀሳቦች አለን እነዚህን ሀሳቦች ይህን አጋጣሚ በመጠቀም አንድ አይነት ሀሳብ ለመያዝ ሳይሆን እነዚህ ሀሳቦች ተፋጭተው የኢትዮጵያ ህዝብ ግን የሚፈልገውን ሀሳብ የሚበርጥበት የፖለቲካ አስተዳደር ለመመስረት አብረን ለመስራት እኔ በበኩሌ ፈቃደኛ ነኝ። ለአቶ ተስፋዬም ቃል እገባላቸዋለሁ። ጥሩ መደምደሚያ ነው። አቶ ግዛው ላክል፣ ስለ ኢህአዴግ ብዙዎቻችን በደንብ ቅርቡ የምናውቅ አይመስለኝም። ኢህአዴግ እኮ የአራት ድርጅት አባል ድርጅቶች ያሉበት አምስት ደግሞ አጋር ድርጅቶች ከኋላ የተሰለፉለት በጣም ግዙፍ እኮ የሆነ ድርጅት ነው። እነዚህ ድርጅቶች አባላትም ሆነ አጋሮቹ እኮ በስልጣን ክፍፍልም ሆነ በሀብት ክፍፍሉ ላይ ዝም ብሎ ወይም እንደ ሮቦት እኮ የሚቀመጡ አይደሉም። ሰዎች ናቸው እኮ ተነጋግረው ተፋጭተው ማን የት ይሁን የሚለውን እኮ ወስነው ነው የሚንቀሳቀሱት። እንደዛ ባይሆን እኮ ይሄ ኮኦሊሽን ኢህአዴግ የሚባለው እኮ እስካሁን ሊቆይ አይችልም። ስለዚህ ቲፒኤልኤፎች ብቻ የበላይነት ቲፒኤልኤፍ የተወሰኑ ቁጥር ያላቸው ሰዎች ኢትዮጵያን የምታክል ታላቅ ሀገር እና ሰማንያ ሚሊዮን በላይ የሆነውን ህዝብ አንድ መቶ ወይም ሁለት መቶ የማይበልጡ የቲፒኤልኤፍ አመራር ይቆጣጠራል ማለት ፈጠራ ታሪክ ሊሆን ይችላል። እና ኢህአዴግን አይቲንክ በቅርብ የምናውቅ አይመስለኝም። ስልጣኑ የተቀበሉት በየመስሪያ ቤት ያሉት እኮ እያየናቸው ናቸው እና ቲፒልስ ምናልባት ሰራዊቱ በደህንነቱ የበላይነት ሊኖር የሚችለው ምናልባት ከዛ ከትግሉ ጊዜ ጀምሮ የነበረው ትራዲሽን ያደ ቀስ በቀስ እየማሸሸ መሄዱ አይቀርምና ሹመትም፣ ስራም፣ ንግድም በተመጣጠነና ፍትህ ባለው ሁኔታ መራመድ የግድ ነው። እጅግ አርጌ ነው ማመሰግናችሁ ሁለታችሁንም ከኢትዮጵያ አቶ ተስፋዬ ሀቢሶ እንደ አውሮፓ አቆጣጠር ከ991 እስከ 95 የኢትዮጵያ ተወካዮች ምክር ቤት አባልና ዋና ጸሐፊ የነበሩ አቶ ግዛው ለገሰ ደግሞ ቀድሞ የቅንጅት ለአንድነትና ለዲሞክራሲ ፓርቲ በሰሜን አሜሪካ የህዝብ ግንኙነት ኃላፊ የነበሩ። እጅግ አርጌ አመሰግናለሁ፣ የአድማጮቻችንን ጥያቄ ስለመለሳችሁልን። ተዘዳት እግዚአብሔር ስትልኝ